የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ዝግጅት አሁን ጀመረ። የድርድር ወሬና የወልቃይት አወዛጋቢነት እና የኢትዮጵያ ፌደራል መንግስት ድርድር ሊያደርጉ ነው ምናምን ይባላል። እንዴት ነው መንግስት ምን አቋም አለው ብሎ ነው የጠየቃቸው በግልጽ እና እሳቸውም ግልጽ አቋም ነው የተናገሩት። ወልቃየት ጉዳይ ቀይ መስመር ነው። የወልቃየት ጉዳይ የጎንደር ብቻ የኢትዮጵያ ጉዳይ ነው። ድርድር ይደረጋል ብላቸው አትሰው ያበቃ ጉዳይ የተዘጋፈ የለው ያሉት። ሰሞኑን በጎንደር ከተማ የአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ ባደረጉት ህዝባዊ ስብሰባ ላይ የተካፈሉ አንድ የከተማዋ ነዋሪ ከተናገሩት የተወሰደ ነው። የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው እያንዳንዱን የትግራይ ግዛት በሰላማዊም ሆነ በሌላ መንገድ በቅርቡ እናስመልሳለን ሲሉ በትዊተር ገጻቸው ላይ አስፍረዋል። ሙሉ ዘገባው በዕለቱ አብሬስ ይቀርባል። ሰኞ፣ ሰኔ 6 2014 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪያችን ብርሃን ኃይሉ ናት። በድሬዳዋና አካባቢ በድርቅ መጠቃታቸው የተዘገበውን 38 የገጠር ቀበሌዎች የሚመለከተውን ጨምሮ በወቅታዊ ርዕሰ ጉዳዮች ላይ ካተኮሩ ልዩ ልዩ ቅንብሮችና ዘገባዎች ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። የሰዓቱን የዓለም ዜና አሁን ከስምንት ሺ የቆየ እንከታተል። እንደምናመሻችሁ አድማጮች። የምሽቱን ዋና ዋና የዓለም ዜና የማሰማችሁ ስመኝሽ የቆየ ነኝ። የኦሮሚያ ክልላዊ መንግስት ከ3500 በላይ ታራሚዎችን በይቅርታ መልቀቁን ከትላንት በስቲያ ቅዳሜ አስታውቋል። ይቅርታው የተፈቀደው በክልሉ ሕገ መንግስት ለታራሚዎች የሚሰጥ ይቅርታን በሚመለከተው አንቀጽ መሰረት መሆኑን የክልሉ አቃቢ ሕግ መስሪያ ቤት ገልጿል። ክልሉ ውስጥ በፖለቲካ ምክንያት ተይዘዋል ሲሉ ተቃዋሚዎች አቤቱታ የሚያሰሙባቸውን ሰዎች በሚመለከት ግን የተሰጠ ማብራሪያ የለም። ዝርዝሩን ገልሞ ዳዊት ይዟል። ይቅርታው በስርቆት በዘረፋና በሙስና ወንጀሎች የተፈረደባቸውን ታራሚዎች እንደማይመለከት የኦሮሚያ ምክትል አቃቢ ህግ ፍቅር ዘላለም ለቪኦኤ ገልጸዋል። ስለ ይቅርታ አሰጣጡ አሰራር አቃቤ ሕግ ማብራሪያ ሰጥተዋል። በይቅርታ እንዴት መፈታት እንዳለበት በግልጽ ተቀምጧል። እሱ አንደኛ ተፈርዶባቸው በማረሚያ ቤት ያሉ እንዲሁም ይቅርታ ለማግኘት አቤቱታ ሲያቀርቡ በፈጸሙት ወንጀልም በመጸጸታቸው በማረሚያ ቤቱ በኩል ሲቀርብ ነው። ሁለተኛው ደግሞ ከባድ የአካል ጉዳት በማድረስ የተፈረደባቸው ደግሞ ከተጎጂ ቤተሰቦች ጋር እርቅ ማድረግ የቻሉ ናቸው። ያም በኮሚቴ በትክክል መቅረብ አለበት። በዚህ መሰረት ነው ይቅርታ የተደረገው። በሌላ በኩል ግን አባሎቻቸውና ደጋፊዎቻቸው በክልሉ ጸጥታ ኃይል ያለ አግባብ በቁጥጥር ስር እየዋሉ መሆኑን በመግለጽ ኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በየወቅቱ ይገልጻሉ። በሺዎች የሚቆጠሩ ደጋፊዎቻቸው እንደታሰሩም ይናገራሉ። በቅዳሜው የምህረት ውሳኔና አቤቱታዎቻቸውን በሚመለከት የኦሮሞ ፌዴራሊስት ኮንግረስ ከፍተኛ ጸሐፊ አቶ ጥሩነ ገምታ ዛሬ ለቪኦ በሰጡት ቃል የክልሉ መንግስት ፈትቻለሁ ካላቸው ከ3600 በላይ ታራሚዎች ውስጥ የፓርቲው አባላት እንደሌሉ ገልጸዋል። አቶ ጥሩን ያክለውም ዛሬም ድረስ የፓርቲያቸው አባላት በመንግስት መዋቅር ያለ አግባብ እንግልትና እስራት እየደረሰባቸው ነው ብለዋል። ለዚህና ተመሳሳይ አቤቱታ ምላሽ የሰጡት ምክትል አቃቤ ሕግ ፍቅር ዘላለም ይቅርታው የሚመለከተው በፍርድ ሂደት ውስጥ አልፈው ማረሚያ ቤቶች ውስጥ ያሉትን ብቻ መሆኑን ገልጸው ከህግ አካሄድ ውጭ የታሰሩ አሉ በሚል ለሚቀርቡ አቤቱታ መንግስት በሌላ አሰራር ይወስናል ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። የኤርትራ የመጀመሪያው ገለልተኛ የሳተላይት ቴሌቪዥን ጣቢያ የሆነው ኤርሳት በሚዲያና የፕሬስ ነጻነት ጉዳይ የአንድ ቀን ሲምፖዚየም በዋሽንግተን ዲሲ አካሂዷል። ቅዳሜ ዕለት በተካሄደው በዚህ ጉባኤ ላይ የመክፈቻ ንግግር ያደረጉት በአስመራ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ ስቲቨን ወልከር በዙም አማካኝነት ባደረጉት ንግግር በኤርትራ ከፍተኛ ቁጥጥር የሚደረግበት የሚዲያ ሁኔታ በሀገሪቱ ላይ ያደረሰውን አሉታዊ ተጽዕኖና የኤርትራ ዜጎች በመረጃ ላይ የተመሰረተ ውሳኔ እንዳይወስኑ እንዴት እንደሚያደርጋቸው ገልጸዋል። ብዙዎች ከተለመደው ለኤርትራ መንግስት ከሚደርሰው ጠንካራ ትችት ወጣ ያለ ነው ሲሉ በገለጹት ንግግር ዎልከር ከተሳታፊዎች ለቀረበላቸው ጥያቄ ምላሽ የሰጡ ሲሆን ቢሯቸውም ሆነ የዩናይትድ ስቴትስ መንግስት የኤርትራን ሉዓላዊነት እንደሚያከብርና መፍትሄው ለኤርትራውያን የተተወ መሆኑንም ገልጸዋል። ሆኖም ጉዳይ ፈጻሚው አሜሪካ በኤርትራ በተለያዩ ጉዳዮች ላይ ባላት አያያዝ ዙሪያ ድምጿን ስታሰማ መቆየቷን ገልጸው በተለይ በኤርትራ የመንግስት ባለስልጣናት የሚወጡና ሐሰተኛ ተብለው የሚታሰቡ መረጃዎችን የሚያርሙ ጽሁፎችን ቢሯቸው በማውጣት መረጃ ላይ የተመሰረቱ ውይይቶችን ለማድረግ ሙከራዎች መደረጋቸውን ገልጸዋል። በናይጄሪያ ታጣቂዎች ባለፈው መጋቢት ወር መገባደጃ ላይ ከአቡጃ ወደ ካዱና ያመራ ከነበረው ባቡር ውስጥ ካገቷቸው ስልሳ መንገደኞች ውስጥ 11ዱን በመልቀቅ እስካሁን የተለቀቁትን መንገደኞች ቁጥር 14 ማድረሳቸው ተገልጿል። ቲሞቲ ኦቤዙ ከአንዶ ግዛት ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። የመንገደኞቹን መለቀቅ ትናንት እሁድ፣ ዴዘርት ሄራልድ በተባለው ጋዜጣ ላይ ያስታወቀው ካዱና ውስጥ የሚታተመው የጋዜጣ አሳታሚና ከተደራዳሪዎቹ ቡድን መካከል አንዱ የሆነው ታኩር ማሙ ነው። ከታጋቾቹ መካከል ስድስት ሴቶችና አምስት ወንዶች መንገደኞች የተለቀቁት ሂዳንዳን በተባለው ደን በኩል ነው። ማሙ አክሎ እንዳስታወቀው ታጣቂዎቹ ቀሪዎቹ ሴት ታጋቾችን በሙሉ ለመልቀቅ ተስማምተዋል። ታጋቾቹ እንዲለቀቁ በማመቻቸት የረዱት የእስልምና ሃይማኖት መሪ አህመድ ጉሚ ቀሪዎቹ እንዲለቀቁ ድርድር በማድረግ ላይ መሆናቸውን ማሞ ጨምሮ ገልጿል። እንደ አውሮፓ አቆጣጠር መጋቢት 28 ከዳን ውስጥ እንቅስቃሴ ላይ በነበረ የመንገደኞች ባቡር ላይ ታጣቂዎች በጣሉት ቦምብና በከፈቱት ተኩስ መንገደኞች ራሳቸውን ለማዳን ሲራኮቱ እንደነበር ተገልጿል። በጥቃቱ ዘጠኝ ሰዎች የተገደሉ ሲሆን፣ በርካቶቹ ደብዛቸው ጠፍተዋል። ቪኦኤ በወቅቱ ደብዛቸው ከጠፋ መንገደኞች መካከል ሁለቱ ወንድሞቹ መሆናቸውን የካዱና ነዋሪ የሆነው ጌዲዮን ጋምቦ መናገሩን ዘግቦ ነበር። ጋምቦ ዛሬ በአደራዳሪዎቹ መካከል ከተለቀቁት መካከል ሁለቱ ወንድሞቹ የሚገኙበት የመሆኑ መልካም ዜና ደርሶታል። ይህንንም ሲገልጽ ሁለቱ ወንድሞቼና ከእነርሱ ጋር የምትሠራ አንዲት ሴት ከተለቀቁት መካከል ይገኙበታል። በትክክል የት እንደሆኑ ባናውቅም አሁን አቡጃ ናቸው። ስለዚህ እንደ እግዚአብሔር ፍቃድ ነገ ወደ አቡጃ ለመምጣት አስቤያለሁ። በሁሉም ድርጅቶች ላይ የተሳተፈ አንድ ሰው ሰኞ ደውሎልኝ ከፎቶዎቹ መካከል ወንድሞቼን እንድለይ ጠይቆኝ እንዳለው አድርጌያለሁ። ስለዚህ እውነት ነው፣ ተለቀዋል። የናይጄሪያ ባለስልጣናትና ፖሊስ ስለ ሁኔታው ገና ማብራሪያ አልሰጡበትም። የደህንነት ባለሙያዎች አጋቾች ባለስልጣናት የተያያዙት ሰዎቻቸውን እንዲለቁ በመጠየቃቸው ቀሪዎቹ መንገደኞች እንዲለቀቁ የሚደረገው ድርድር ሊስተጓጎል እንደሚችል አስጠንቅቀው ነበር። ናይጄሪያ በአገሪቱ የሚካሄደው ምርጫ አንድ ዓመት ያህል የቀረው ሲሆን በብዙ የአገሪቱ ክልሎች ውስጥ እጅግ እየጨመረ የመጣውን ጥቃት እየተመለከተች ነው። ባለፈው እሁድ ታጣቂ የወሮ በላ ቡድን አባላት አንድን ቤተ ክርስቲያን በመውረር ባደ ደረሱት ፍንዳታ እና ተኩስ ቢያንስ አርባ ሰዎችን ገድለዋል። ባለፈው ሐሙስ የካዱና ባለስልጣናት ታጣቂዎቹ በርካታ ቤቶችን በማጥቃትና በማቃጠል 32 ሰዎችን መግደላቸውን አስታውቀዋል። በዩናይትድ ስቴትስ አሪዞና ክፍለ ግዛት የተነሳው ሰደድ እሳት እየተስፋፋ በመሄዱ ባለስልጣናት በግዛቱ ሰሜናዊ ክፍል የሚገኙ ነዋሪዎችን ከአካባቢው እያስወጡ ነው። ከፍላግስታፍ ከተማ 9 ኪሎ ሜትር ርቀት ላይ እሁድ ጠዋት የተነሳው እሳት ከ16 እስከ 20 ስኩዌር ኪሎ ሜትር የሚሸፍን እጽዋትን እያቃጠለ መሆኑን ኮከኒኖ የተሰኘው አካባቢ ብሔራዊ ደን ኃላፊዎች አስታውቀዋል። የሰደድ እሳቱ መነሻ ወዲያውኑ ባይታወቅም የደን አገልግሎ ግሎት ሕግ አስከባሪዎች ግን አንድ የ57 ዓመት ግለሰብ ከእሳቱ ጋር በተያያዘ የተፈጥሮ ሀብት ሕግጋትን ጥሰዋል በሚል አስረዋቸዋል። የኮከኒኖ የፖሊስ አዛዥ በአካባቢው የሚገኝ የበረዶ ላይ መንሸራተቻ መዝናኛ ስፍራ የሚገኙ ጎብኚዎችና የአካባቢው ነዋሪዎች በአስቸኳይ አካባቢውን ለቀው መውጣት እንዳለባቸውና ንፋስ እሳቱን እየገፋበት ባለው አቅጣጫ ራቅ ብለው ባሉ አካባቢዎች የሚኖሩ ሰዎችም ለመውጣት እንዲዘጋጁ አሳስበዋል። አካባቢያቸውን ጥለው የሚወጡ ነዋሪዎችን ለማስጠለል የአሜሪካ ቀይ መስቀል በአሪዞና አንድ ትምህርት ቤት ውስጥ መጠለያ ጣቢያ መክፈቱ ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የዩክሬንና የሩሲያ ኃይሎች በሴቭሮዶኔትስክ ለሚገኘው እያንዳንዷ ስንዝር መሬት እየተዋጉ መሆናቸውን ገልጸው ዩክሬን ዘመናዊ የሚሳይል መቃወሚያ ስርዓት ያስፈልጋታል ሲሉ ዓለም አቀፍ አጋሮችን ተማጽነዋል። ዘለንስኪ ምሽቱን በቪዲዮ ባስተላለፉት መልእክት የሩሲያ ቁልፍ ኢላማ አለመቀየሩንና በሴቭሮዶኔትስክ ምዕራብና ደቡብ ምዕራብ ወደሚገኙት ሊሲቻንስክ ባከሙትና ስሎቪያንስ ከተሞች እየገፉ መሆኑን ተናግረዋል። የዘለንስኪ አማካሪ ሚሃይሎ ፖዶሊያክ ሰኞ ዕለት ባስተላለፉት የትዊተር መልእክት ጦርነቱን ለማስቆም ከፍተኛ የጦር መሳሪያዎች ያስፈልጉናል በማለት የሚያስፈልጉትን የመሳሪያ አይነቶችና ብዛት በዝርዝር አስፍረዋል። የመከላከያ ሚኒስትሩ ወኪሎች ረቡዕ ዕለት በብራስልስ ስብሰባ እንደሚያካሂዱ በመግለጽም ውሳኔያቸውን እንደሚጠባበቁ አስታውቀዋል። በሁለቱም ወገኖች በኩል እየደረሰ ያለውን ጉዳት ማረጋገጥ ባይቻልም በሩሲያ በኩል የሟቾች ቁጥር ከ40 ሺህ እንደሚበልጥ ዘለንስኪ በዚህ ወር ገልጸው ነበር። የእንግሊዝ መከላከያ ሚኒስትር በቅርብ ቀናት በሲቭሮ ዶኔትስክ እየተደረገ ያለው ውጊያ የሚያስቆጣ መሆኑን በመግለጽ ሩሲያ ወንዝ አቋራጭ ማስጠንቀቂያዎችን የማድረግ አቅሟ በቀጣይ ጦርነቱ ላይ ትልቅ ሚና የሚጫወት ይሆናል ብለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስቲን በኔቶ ዋና መቀመጫ ስብሰባ እያካሄዱ ሲሆን፣ ባለፈው ግንቦት ወር በድህረ ገጽ አማካኝነት የተካሄደውን የኔቶ ስብሰባ ተከትሎ ዩክሬን በጦር ሜዳ የምታካሄደውን እንቅስቃሴ አጠናክራ እንድትቀጥል ከዩክሬን ጋር ያለንን ጥምረት የበለጠ ለማስፋት እየጣርን ነው ብለዋል። ሩሲያ በአሁኑ ወቅት ዘጠና ሰባት ከመቶ የሚሆን የሆነውን የሉሃንስክ ግዛት መቆጣጠሯን ብታስታውቅም አብዛኛውን የዶንባስ ምስራቃዊ ክፍል ለመቆጣጠር በምታደርገው ጥረት የኢንዱስትሪ ማዕከል የሆነችው ሲቭሮን ዶኔትስክ ትልቅ ሚና ይኖራታል ተብሏል። በዩናይትድ ስቴትስ የመሳሪያ ጥቃትን የተቃወሙ ሰልፎች ተካሂደዋል። በሺዎች የሚቆጠሩ ሰዎች በዋሽንግተን ዲሲ፣ ኒውዮርክ፣ ፓርክላንድ፣ ፍሎሪዳና ሌሎች የዩናይትድ ስቴትስ ግዛቶች ባካሄዱት ሰልፍ ባለፉት ወራት በዩቫልዴ፣ ቴክሳስ፣ ቡፋሎ እና ኒውዮርክ በተከታታይ የተካሄዱ ጅምላ ግድያዎችን ተከትሎ የአሜሪካ ምክር ቤት እርምጃ እንዲወስድ ጠይቀዋል። በዋሽንግተን ዲሲ ብሔራዊ አዳራሽ ለሁለተኛ ጊዜ ለህይወታችን እንሰለፍ በሚል ለተሰ የተሰባሰቡ ተቃዋሚ ሰልፈኞች ንግግር ያደረጉት የከተማዋ ከንቲባ ሙሪየል ባውዘር ሲበቃ ይበቃል ብለዋል። አሁን የምናገረው እንደ ከንቲባ፣ እንደ እናትና በሚሊየን የሚቆጠሩ አሜሪካውያንንና ምክር ቤቱ ስራውን እንዲሰራ የሚጠይቁ የአሜሪካ ከንቲባዎችን ወክዬ ነው ያሉት ከንቲባዋ። የምክር ቤቱ ስራ የእኛን ደህንነት መጠበቅ ነው፣ ልጆቻችንን ከመሳሪያ ጥቃት መጠበቅ ነው ሲሉ ተናግረዋል። በዋሽንግተን ዲሲው ሰልፍ ላይ ንግግር ያደረጉት ሌሎች ተናጋሪዎችም በተለይ በዩቫልዲ ሮብ አንደኛ ደረጃ ትምህርት ቤት 19 ህጻናትና ሁለት አስተማሪዎች መገደላቸውን ተከትሎ ህግ አውጪዎች እርምጃ እንዲወስዱ አለበለዚያም ራሳቸውን ከስልጣን እንዲያገሉ ጠይቀዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደንም ተቃዋሚዎቹ ሰልፋቸውን እንዲቀጥሉ በመንገር ምክር ቤቱ የመሳሪያ ጥቃትን በተመለከተ በሚያደርገው ድርድር ዙሪያ ያላቸው ተስፋ የላላ መሆኑን ገልጸዋል። ባይደን በቅርቡ ለሀገሪቱ ባደረጉት ንግግር የመሳሪያ ጥቃትን ለማስቆም የዕድሜ ገደብን ከማስቀመጥ ጀምሮ ሌሎች እርምጃዎች እንዲወሰዱ ጠይቀው ነበር። ኢራን ወደ ቱርክ ለጉብኝት የሚሄዱ እስራኤላዊ ጎብኚዎችን ልትገል ወይም ልታግድ ትችላለች በማለት እስራኤል ዜጎቿ ወደ ኢስታንቡል እንዳይጓዙ እዛ የሚገኙትም በአስቸኳይ እንዲመለሱ ስትል የጉዞ ማስጠንቀቂያ አውጥታለች። የውጭ ጉዳይ ሚኒስትር ያኤር ላፒድ የእስራኤል የጸጥታ ሰራተኞች አደረጉት ባሉት ከፍተኛ ጥረት ባለፉት ሳምንታት የእስራኤላውያንን ሕይወት ማትረፋቸውን በመግለጽ የቱርክ መንግስት ላበረከተው አስተዋጽኦም አመስግነዋል። ጉዳዩ ላይ ግን ተጨማሪ መረጃ አልሰጡም። አንድ የእስራኤል የደህንነት ባለሙያ ግን ለሮይተርስ ሲናገሩ ቱርክ የኢራን አብዮት ጥበቃ አባላት የሆኑ የተወሰኑ ተጠርጣሪዎችን ማሰሯን ገልጸዋል። ላፒድ በቴሌቪዥን በሰጡት መግለጫ ሽብርተኞቹ በጉብኝት ላይ ያሉ እስራኤላውያንን ኢላማ ማድረጋቸውን ገልጸው ፍላጎታቸው እስራኤላውያንን ለማገት ወይም ለመግደል ነው ብለዋል። ግንቦት 14 ለተገደሉት የኢራን አብዮታዊ ጥበቃ አባል ሐሰን ሳኢድ ኮዳኢ እስራኤልን ተጠያቂ ያደረገችው ታራል በእስራኤል ላይ የአጸፋ እርምጃ እንደምትወስድ አስታውቃ ነበር። እስራኤል ለቀረበባት ክስ የማረጋገጫም ሆነ የማስተባበያ ምላሽ ያልሰጠች ሲሆን ኮዳኢ በዓለም ዙሪያ በሚገኙ ዜጎቿ ላይ ጥቃት ለማድረስ እያሴረ ነው ስትል ግን ከሳ ነበር። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁ እንድትቆዩ እንጋብዛለን። ስምኝሽ፣ የቆየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት የሰኞ ምሽት ዝግጅታችንን ነው። ዕለቱ ሰኔ 6 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ የስርጭት መሐንዲሳችን ኔልሰን ሎፔዝ ነው። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ ናቸው። የስቱዲዮ ምስልና ድምፅ አቀናባሪያችን ራም ማክሊን፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ መገናኛ አሰናጃችን ደግሞ አበየሁ ገበያው ናት። አድማጮች አሁን ወደ ዕለቱ አቪርስ ከመዝለቃችን በፊት ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ። አንድ በሽተኛ ከአሁን በፊት ኬሞቴራፒ ወስዳ ራዲሽም ሳምባው ላይ ተሰራጭቶ የዚችን በሽተኛ ቲሴል አውጥተው በጀነቲክ ኢንጂነሪንግ ቲሴሎችን ወደ ሰው በሚሰጥበት ጊዜ ለይተው ካንሰሩን መግደል የሚታየውና ይህ በጣም ትልቅ ጥልቅ አይነት ግኝ ተደርጎ ነው የሚታየው። ዶክተር ከበደ ቤኛን የሰማችኋቸው እዚህ ዩናይት ስቴትስ በሚገኘው የሜዮ ክሊኒክ የሕክምና ሳይንስ ተባባሪ ፕሮፌሰር ናቸው። ለሙሉ ዝግጅቱ በሁለተኛው አጋማሽ ይመለሳሉ። አድማጮች አሁን ወደ ዕለቱ አብይ ርዕስ ቀደም ብለን በመግቢያችን ያስተዋወቅነው ዘገባ ነው። የድርድር ወሬና የወልቃይት አወዛጋቢነትን ይመለከታል። በኢትዮጵያ የፌዴራል መንግሥትና በህወሓት መካከል ድርድር ሊደረግ መሆኑን የሚጠቁሙ ዘገባዎች እየወጡ ነው ታንዛኒያ ውስጥ ሊካሄድ ታቅዷል፣ ስለተባለው ስለዚህ ድርድር ሁለቱም ወገኖች ግን ማረጋገጫ አልሰጡም። በሌላ በኩል ደግሞ የአማራና የትግራይ ክልል መሪዎች በተለይ በአወዛጋቢው የወልቃይት ጉዳይ ላይ ሰፊ ልዩነቶችን አንጸባርቀዋል። ወልቃይት ወይም ምዕራብ ትግራይ ለድርድር አይቀርብም ብለው የሁለቱም ባለስልጣናት ተናግረዋል። አስቴር ምስጋናው ተከታዩን ዘግባለች። በህወሀት የሚመራው የትግራይ ክልላዊ መንግስት ያወጣው ይፋ መግለጫ መነሻ ሎሞንድ የተባለው የፈረንሳይ ጋዜጣ ሰሞኑን ይዞት የወጣው ዘገባ ነው። የኢትዮጵያ መንግስትም ሆነ የህወሀት ማረጋገጫ ያልተካተተበት ዘገባው የሁለቱ ወገኖች ተወካዮች በዚህ የፈረንጆች ወር መጨረሻ በታንዛኒያ ለድርድር እንደሚገናኙ ጠቁሟል። በቅድመ ድርድር ንግግሮችም ህወሀት በምዕራብ ትግራይ ላይ ያለውን የይገባኛል ጥያቄ ለመተው መስማማቱን ይሄው ዘገባ አመልክቷል። በህወሀት የሚመራው የትግራይ ክልል መንግስት በወጣው መግለጫ ታዲያ ዘገባው ስለ ምዕራብ ትግራይ ያሰፈረው ሀሳብ ከእውነት የራቀ በማለት አቋሙን አብራርቷል። አሁን ላለው ቀውስ ዘለቄታዊ መፍትሄ ለማምጣት ነገሮች ከጦርነት በፊት ወደ ነበሩበት ሁኔታ መመለስ እንዳለባቸው ጠቅሷል። ይህ እንዲሆን ደግሞ ወራሪ ኃይሎች በማለት የገለጿቸው አካላት በሙሉ በኃይል ከተያዘ ከእያንዳንዱ የትግራይ ግዛት መውጣት አለባቸው ብሏል። በህወሀት የሚመራው የክልሉ መንግስት በወጣው በዚሁ መግለጫ የአሁኑ ግጭት በሰላማዊ መንገድ እንዲፈታ በመር ደረጃ ቁርጠኛ መሆኑን አስታውቋል። ያ ቁርጠኝነት ግን ህጋዊ ሲል የገለጸውን የትግራይ መሬት አሳልፎ እስከ መስጠት እንደማይሄድ በመጠቆም በምዕራብ ትግራይ ወይም በወልቃይት ላይ ያለውን አቋም አስረድቷል። መግለጫው በማጠቃለያው ምዕራብ ትግራይ ለድርድር የማይቀርብ የትግራይ አካል ሆኖ ይቀጥላል ብሏል። ህወሀት በምዕራብ ትግራይ ላይ ያለውን የይገባኛል ጥያቄ ትቷል በሚል ሎሞንድ ላቀረበው ዘገባ ቀድመው በትዊተር ምላሽ የሰጡት የድርጅቱ ቃል አቀባይ አቶ ጌታቸው ረዳም ተመሳሳይ ሀሳብ ነው ያንጸባረቁት። እያንዳንዱን የትግራይ ግዛት በሰላማዊም ሆነ በሌላ መንገድ በቅርቡ እናስመልሳለን ነው ያሉት። የኢትዮጵያ ፌዴራል መንግስትም ሆነ የአማራ ብሔራዊ ክልላዊ መንግስት በፈረንሳይ ጋዜጣ ዘገባም ሆነ በመቀሌው መግለጫ ላይ የሰጡት ይፋ ምላሽ የለም። ከተለያዩ የህብረተሰብ ክፍሎች ተወካዮች ጋር በጎንደር ከተማ ውይይት ያካሄዱት የአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ ግን ከወልቃየት ጋር በተያያዘ ለተነሳ ጥያቄ ምላሽ ሰጥተዋል። የወልቃየት ጉዳይ ለድርድር የማናቀርበው ቀይ መስመራችን ነው ብለዋል ፕሬዚዳንቱ። የአማራ ሚዲያ ኮርፖሬሽን እንደዘገበው በውይይቱ ላይ የተሳተፉ አንድ የጎንደር ከተማ የሀገር ሽማግሌም ይህንኑ ለአሜሪካ ድምፅ አብራርተዋል። ስለ ወልቃይት ጉዳይ ህዝቡ ምንድን ነው ውሳኔው? በፌስቡክ በዚህ በማህበራዊ ሚዲያ የሚሸራሸረው ድር ሊቀርብ ነው በወልቃይት ጉዳይ በሀገር ጉዳይ ለውይይት ህወሓትና የኢትዮጵያ ፌዴራል መንግስት ድርድር ሊያደርጉ ነው ምናምን ይባላል። እንዴት ነው መንግስት ምን አቋም አለው ብሎ ነው የጠየቃቸው በግልጽ እና እሳቸውም ግልጽ አቋም ነው የተናገሩት። በወልቃይት ጉዳይ ቀይ መስመር ነው። የወልቃይት ጉዳይ የጎንደር ብቻ ለም የኢትዮጵያ ጉዳይ ነው። የኢትዮጵያ ጉዳይ ነው እና በዚህ ላይ ድርድር ይደረጋል ብላቸው አትሰሙ ኢትዮጵያ በቃ ወደ እየተዘጋፈ ያለው ነው ያሉት። ከክልሉ ፕሬዚዳንት ጋር በተካሄደው ውይይት በርካታ ወቅታዊ ሁኔታዎች መነሳታቸውን የሀገር ሽማግሌው አስረድተዋል። መንግስት የህግ ማስከበር ስራ በሚል በቅርቡ የጀመረው እንቅስቃሴ ከተነሱት ወቅታዊ ጉዳዮች መካከል እንደሚጠቀስም ተናግረዋል። እውቀቱ የታሰሩ ሰው ከበፍ ክርስትናም ከእስልምናም በእጃቸው አለበት ተብሎ የነበሩትን ዳኝነት ምርመራ እየተጠራ ድርጊቱ ነጻ የሆኑ ጥርጣሬ ነጻ የሆኑት ይፈታሉ። ድርጊቱ ውስጥ እጃቸው አለበት ተብሎ ማስረጃ የተገኘባቸው ደግሞ ለፍርድ ይቀርባሉ። ይህ ስርአት ይቀጥላል። ይሄ ደግሞ የመንግስት ስርአት ነው ያሉት ሁላችንም የመንግስት ስርአት መቀጠል አለበት፣ ህግ መከበር አለበት ብለናል። ሁላችን ሳኖ በዚህ ስርአት ውስጥ ስርአት ጠባቂ የመንግስትን ስርዓት መኖር የሰብአዊነትን መከበር የሀገር ሉዓላዊነትን መከበር ለማስከበር የሀገር ወሰን እንዳር እንድንበር ለማስከበር ከጠላት ጋር መከላከልን ጨምሮ ሲያደርግ የነበሩና የሚያጋ ሳልሞ ህጋዊ ፋኖ ነው። ራሱን ስሎ ደግሞ ለብቻው ፋኖ ነው ብሎ ጠበንጃ አንጠልጥሎ ደግሞ በየደጃፉ በየመንገዱ እየጎደበ ሚቀማና ስርዓት ያሳልፍ ሲያ መስ መሳኖ አድል የሚታይ ሽፍታ ነው ነው ሽፍታ ይባላል። እና እንደዚህ ሊሆን አይገባም ነው እዚሁ ማለት። በፈረንሳዩ ጋዜጣ ዘገባና በህወሀት በሚመራው የትግራይ ክልል መንግስት መግለጫ ላይ ከኢትዮጵያ ፌዴራላዊ መንግስት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር። በተከታዩ ርዕስ ደግሞ ከአማራ ክልል ወደ ድሬዳዋ ነው የምንሻገረው። ድርቁ በድሬዳዋ የገጠር ቀበሌዎች ላይ ጉዳት አድርሰዋል ይላል ድሬዳዋ የድሬዳዋ አስተዳደር ስር የሚገኙ 38 የገጠር ቀበሌዎች በድርቅ መጎዳታቸውን ነው አስተዳደሩ ያስታወቀው። ከዚህ ወር ጀምሮም የምግብ የመጠጥ ውሃና ቶሎ የሚደርሱ ሰብሎች ድጋፍ ለአርሶ አደሮች እንደሚያቀርብ ገልጧል። የድሬዳዋ አስተዳደር ድሬዳዋን የሚያጎራብቷት የኦሮሚያ ምስራቅ አረርጌና የሶማሌ ሲቲ ዞኖችም በድርቁ መጎዳታቸው ተመልክቷል። አዲስ ቸኮል ነው የተከታተለው። በድሬዳዋ የዝናብ ወቅት መራዘሙን ተከትሎ በአስተዳደሩ የሚገኙ 38 የገጠር ቀበሌ አርሶና አርብቶ አደሮች ለችግር መዳረጋቸውን አስተዳደሩ አስታውቋል። የአስተዳደሩ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ብሩቅ ፈለቅ ለጋዜጠኞች በሰጡት ቃል ከድርቁ ጋር በተያዘ የተለያዩ ችግሮች ደርሰዋል ብለዋል። በድሬዳዋ አስተዳደር በገጠር ባሉ በገጠር ቀበሌዎች ከዝናብ ማጠር ጋር በተያዙ ድርቅ ተከስቷል። ከተለያዩ መንግስትና መንግስታዊ ያልሆኑ ድርጅቶች ጋር በመተባበር የቴክኒክ ኮሚቴ በማቋቋም የዳስሳ ጥናት ያካሄደበት ሁኔታ አለ። የዳስሳ ጥናት ውጤቱ እንደሚያሳየው በተለያዩ የግብርናው ዘርፍ የንጹህ መጠጥ ውሃ አቅርቦት፣ የእንስሳት መኖ እጥረት፣ እንዲሁም በጤናና ትምህርት ዘርፍ ከድርቁ ጋር በተያያዘ ችግሮች እንዳሉ ለማወቅ ተችሏል። አስተዳደሩ ይህን ለመከላከል ልዩ ልዩ ውሳኔዎች መወሰኑንም አቶ ብሩክ ጨምረው ገልጸዋል። በጊዜ የመሬት ዝግጅቱን ያካሄደ ዘርም የዘራ ቢሆንም ዝናብ ባለመኖሩ ምክንያት የተዘራው አዝመራም በቀለበት ቦታ፣ በአጭር ጊዜ የሚደርሱ ዘሮች እንዲገዙና ለአርሶ አደሩ እንዲውሉ የተወሰነ ውሳኔ አለ። ሁለተኛ ለእንስሳት የመኖና የመድኃኒት አቅርቦት በፍጥነት እንዲቀርብ ያስተዳደሩ ካቢኔ ወስኗል። ሌላው የንጹህ መጠጥ ውሃ አቅርቦት ችግር ያለባቸውን አካባቢዎች ተጨማሪ የውሃ ቦቴዎች በመጠቀም ውሃ እንዲደርስላቸው እንዲደረግ የተወሰነበት ውሳኔ አለ። በሌላ በኩል በተፈጠረው ችግር ምክንያት ዜጎች እንዳይጎዱ ከሚመለከተው አጋር ጋር በመተባበር ተገቢውን ድጋፍ እንዲያገኙ ያስተዳደሩ ካቢኔ ወስኗል። የድሬዳ አስተዳደር ከሚያደርገው ጥረት ጎን ለጎን የከተማ ነዋሪዎችና መንግስታዊ ያልሆኑ ድርጅቶች ድርጅቶችም ድጋፍ እንዲያቀርቡ ጥሪ አቅርበዋል። የድሬዳ አስተዳደር ወደ ጎን እስከ 100 ኪሎ ሜትር የሚረዝምና 38 የገጠር ቀበሌዎች ያሉት ሲሆን ከግማሽ ሚሊዮን በላይ ከሚሆኑ የአስተዳደሩ ነዋሪ 30 ከመቶ የሚሆኑት ነዋሪነታቸው በገጠር ነው። በተያያዘ አስተዳደሩን የሚያጎራብቱት በኦሮሚያ ክልል የምስራቅ አረርጌ ዞንና በሶማሌ ክልል የሲቲ ዞንም የድርቁ ተጠቂ መሆናቸውን አስታውቀዋል። የምስራቅ አረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊ የሆኑት አቶ ኑሬ ማመድ ዞኑ ካለፈው አመት ጀምሮ የድርቅ ተጎጂ እንደነበር ገልጸው አሁንም የበልግ ዝናብ እንደተጠበቀው አለመሆኑ የዞኑ ምርታማነት በእጅጉ ጎርሷል ብለዋል። ድርቁ ሊቀጥል ይችላል የሚል ስጋት መኖሩንም አቶ ኑር ጨምረው ገልጸዋል። የድርቁ ሁኔታ በእኛ ዞን ያለን ሀያ ወረዳ ነው ያለን ከሀያ ወረዳዎቹ አምስቱ ላይ የቅድሚያ ቅድፋ የከፋ ድርቅ ነው እያጋጠ አጠቃላይ ወደ መቶ አርባ ዘጠኝ ሺ ሰው ችግር ላይ ገጥሞታል። ሌላው ደግሞ በከብት ደረጃ ወደ ሁለት መቶ አርባ አምስት ሺ ከብት ያጠቃበት ሁኔታ ነበረ ያው ደግሞ ሁለተኛ ደረጃ በድርቅ የሰጥዋል ሀዲ የሚባሉ ወደ ስንት ወረዳ እነሱም የባለፈው የሁለት ሺ አስራ ሶስት የበልግ ምርት ሀምሳ ፐርሰንት በታች በላይ ያጡበት ሁኔታ ነበረ። የክረምት ደግሞ ወደ አርባ ፐርሰንት ምርት አልተገኘም። በዚህ የተነሳ በሀያውም ወረዳ በአጠቃላይ ከዞኑ ሰላሳ ሰባት ፐርሰንት የሚሆን ማህበረሰብ በድርቅ ይሰክተዋል ማለት ነው። እዚህ በሁለት ሺህ አስራ ሦስት አስራ አራት የምርት ሁኔታ ትንሽ ዝናብ በበቂ ሁኔታ አልዘነበም። የዘነበውም በቂ አይደለም፣ የተበጣጠሰ ነው። ብልይ ዘንድሮም የድርቅ ሁኔታ ያሰጋል። አስቀድሞ ተከስቶ በነበረው ድርቅ ክልሉ ልዩ ልዩ አካላትን በማስተባበር ምላሽ ሲሰጥ መቆየቱንም አቶ ኑሮ የጨምረው ገልጸዋል። በሌላ በኩል ድሬዳዋን በከፍል የሚያጎራበተው የሶማሌ ክልል የሲቲ ዞንም ከሌሎች የሶማሌ ክልል ዞኖች አንጻር አምና የጀመረው ድርቅ እንብዛም ጉዳት ያላደረሰበት ቢሆንም የዘንድሮ በልግ አለመዝነቡን ተከትሎ ግን ላለፉት አራት ወራት የከፋ ድርቅ መከሰቱን እና ክልሉም ለዞኑ ድጋፍ ለመስጠት እየተንቀሳቀሰ መሆኑን የዞኑ አስተዳደር ተወካይና የፖለቲካ ጉዳይ ኃላፊ አቶ ሁሴን አደን ለአሜሪካ ድምጽ አስታውቀዋል። በአሁኑ ወቅት ዞኑ ከፍተኛ ድርቅ ካለባቸው የሀገሪቷ ዞኖች መካከል አንዱ ነው። ዘጠኙ ወረዳ ላይም ከፍተኛ ድርቅ የተከሰተው በአጠቃላይ ከቀበሌ ቀበሌ እይለይ እንጂ እጅግ በጣም ከፍተኛ የሆነ ድርቅ ነው። በአሁኑ ሰዓት ያለው ከፍተኛ እንስሳም ችግር እየደረሰባቸው ነው። በመኖ እጥረት እየሞቱ ነው። ከአርባ ዓመታት ወዲህ አስከፊ ነው በተባለውና ሀያ ሚሊዮን የአፍሪካ ቀንድ ነዋሪዎችን ተጎጂ ያደረገው ድርቅ አሁንም በቂ ባለሆነ ዝናብ ሊቀጥል እንደሚችል የአየር ትንበያ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በተከታዩ ርዕስ ደግሞ ወደ አዲስ አበባ እንመለስ። የሚዲያ ሰዎችን የችሎት ውሎ ይመለከታል። በመስከረም አበራ የዋስትና መብት ላይ ፖሊስ ይግባኝ አቅርቦ ፍርድ ቤት ለውሳኔ ለነገ የቀጠረ ሲሆን፣ በያየ ሰዎች መልስ ላይ ደግሞ ተጨማሪ የምርመራ ጊዜ ፈቅዷል። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት የቀረበ የኢትዮጵያ ወይም ኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ በ30 ሺህ ብር ዋስትና ከስር እንድትለቀቅ ተወስኖ የነበረ ቢሆንም ፖሊስ ይግባኝ በማቅረቡ አልተፈታችም። በተያያዘ ዜና የኢትዮ ፎረም አዘጋጅ በነበረው ያየሰው ሽ መልስ ላይ ፍርድ ቤቱ ለፖሊስ የሰባት ቀናት ተጨማሪ የምርመራ ጊዜ የሰጠ ሲሆን ውሳኔውን በመቃወም ይግባኝ እንደሚጠይቁ ጠበቃው አቶ ታደለ ገብረመድን ለአሜሪካ ድምፅ ተናግረዋል። ኬኔዲ አባተ ተከታትሎታል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ዛሬ ሰኔ 6 2014 ዓ ም ጠዋት ላይ በዋለው ችሎት የኢትዮ ንቃት ዩትዩብ ሚዲያ መስራችና አዘጋጅ መስከረም አበራኔ ዋስትና ጉዳይ ተመልክቷል። የመርማሪ ፖሊስንና የመስከረምን ጠበቃ ክርክር ያዳመጠው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ፖሊስ የጠየቀውን ተጨማሪ የ14 ቀናት የምርመራ ጊዜ ባለመቀበል የ30ሺ ብር አሳሲዛ እንድትፈታ ትዕዛዝ የሰጠ ቢሆንም ፖሊስ ውሳኔውን በመቃወም ለከፍተኛ ፍርድ ቤት ይግባኝ አቅርቦ ይግባ ጉባኙ መሰማቱን ጠበቃዋ አቶ ሄኖክ አክሊሉ ገልጸዋል። መስከረም ጉዳይ ዛሬ ጠዋት ላይ ፌዴራሉ የመጀመሪያ ደረጃ ፍርድ ቤት የፖሊስን ጥያቄና የጠበቆችን የጠበቆችን ምላሽ አይቶ መስከረም አበራ በሰላሳ ሺህ ብር ዋስ እንድትወጣ የሚል ትዕዛዝ ሰጥቶው ነበረ። ፖሊስ በሱ ላይ መውጣት የለባትም የሚቀር ስራዎች አሉ፣ እሷ ብትወጣ ደግሞ ችግር ይፈጠራል ብሎ የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ ችሎት ጉባኙን አቅርቦ አሁን ከሰዓት ከስምንት ሰዓት ጀምሮ ይህባኝ ሲሰማ ነበረ። እኛ ደግሞ ያው የስር ፍርድ ቤት በአግባቡ ነው በቂ ጊዜ ተሰብተውት በቂ ቀጠሮዎች ተሰብተውት ነው ይሄ ነገር የተወሰነው። ቀሮ የተባሉ ስራዎችም ደግሞ ያው መስክረምን በስር ላይ ለማቆየት የሚበቁ አይደሉም፣ የህግ መሰረት የሌላቸው ናቸው። እውቀትና በጥብት ለማነሳሳት በሚዲያ በሚል ነው አሁን ግን እየተደረገ ያለው መጽሐፏ እሷ ቤት የተገኙ መጽሐፎች ናቸው መርመራ እየተካሄደባቸው ያለው እና ተገቢነት ያለው አይደለም ብለን ክርክራችንን አቅርበን ፍርድ ቤቱ ለነገ አራት ሰዓት ተኩል ለውሳኔ ቀጥሮታል። እንግዲህ በተያያዘ ዜና የኢትዮ ፎረም አዘጋጅ የነበረው ያየሰው ሽመልስም ዛሬ ፍርድ ቤት ቀርቦ ጉዳዩ ታይቷል። በዛሬ ችሎቱ ጉዳዩን የተመለከተው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ለፖሊስ ሰባት ቀናት ተጨማሪ የምርመራ ጊዜ የሰጠ ሲሆን ውሳኔውን በመቃወም ለፌዴራሉ ከፍተኛ ፍርድ ቤት ይግባኝ ለማቅረብ መዘጋጀታቸውን የያየ ሰው ጠበቃ አቶ ታደለ ገብረ መድህን ለቪኦኤ ገልጸዋል። እኔ ለየቶኝ ነበር የቀረብኩት ፍርድ ቤቱም አልጠበቀንም እና ያሱም በቃ። የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ ከግንቦት 13 2014 ዓ ም ጀምሮ በእስር ላይ የምትገኝ ሲሆን የኢትዮ ፎረም አዘጋጅ የነበረው ያየሰው ሽመልስ ደግሞ ከግንቦት 18 2014 ዓ ም ጀምሮ ነው ታስሮ የሚገኘው። ሁለቱም የሚዲያ ባለሙያዎች ውከትና ብጥብጥ በማስነሳት ወንጀል ተጠርጥረው በቁጥጥር ስር መዋላቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮች አሁን ለምሽቱ የመጽሔት ርዕሶች የመጨረሻው ዳደረግ ነው። የምናልፈው ድምፃዊ ዳዊት ነጋ አስከሬኑ እንዲመረመር ቤተሰቦቹ ጠየቁ። ታዋቂው የትግርኛ ሙዚቃ ድምፃዊ ዳዊት ነጋ ድንገተኛ ሞት ያስደነገጣቸው ቤተሰቦቹ በጠየቁት መሰረት የአስከሬን ምርመራ መደረጉንና ውጤቱም ከአንደር በኋላ እንደሚገለጽ እንደተነገራቸው የሥራ ባልደረባው ደረባው ለአሜሪካ ድምፅ አመልክቷል። ዳዊት ያረፈው በሶስት ቀናት ህመም እንደሆነም ተገልጧል። ድምፃዊ ዳዊት ነጋ በአዲስ ህይወት ሆስፒታል ሕክምና ሲከታተል ከቆየ በኋላ ነው ትናንት እሁድ ሰኔ 5 2014 ዓ ም ማረፉ የተነገረው። ገብረ ሚካኤል ገብረ መድህን አዲስ አበባ ላይ ተከታዩን ዘገባ አጠናቅሮ አድርሶናል። የዳዊት ነጋ ህልፈት ህይወት የተሰማው እሁድ ምሽት ነበር። ጓደኛው፣ አብረው አደጉና የሥራ ባልደረባው የሆኑት አቶ አዲስ ኃይለ ስላሴ ለአሜሪካ ድምፅ እንደገለጹት ዳዊት ባለፈው ሳምንት የህመም ስሜት እንደነበረበት ሲናገር ከቆየ በኋላ አርብ ዕለት ግን በባለቤቱ ግፊት ወደ አዲስ ሕይወት ሆስፒታል ገብቷል። በሆስፒታል ሕክምናውን እየተከታተለ ያለ ግን ህመሙ እየባሰበት በመሄዱ ወደ ጽኑ ህሙማን መታከሚያ ክፍል ሊገባ ችሏል። ከዛም ብዙም ሳይቆይ ከምሽቱ አንድ ሰዓት ላይ ሕይወቱ አልፏል። ድምፃዊ ዳዊት ነጋን በሶስት ቀናት ህመም ለሞት ያበቃው ምክንያት ምን እንደሆነ እንዲታወቅላቸው ቤተሰቦችና ወዳጆቹ ባቀረቡት ጥያቄ መሰረት በዛሬው ዕለት የአስከሬን ምርመራ መደረጉን የገለጹት አቶ አዲስ፣ ውጤቱም ከአንድ ወር በኋላ እንደሚገለጽ ተነግሮናል ብሏል። በ1979 ዓ.ም መጨረሻ ላይ በመቀለ ከተማ የተወለደው ድምፃዊ ዳዊት ነጋ ወላጆቹ በልጅነቱ ነበር በሞት የተለዩት። አባቱ ቀደም ብለው ሲያርፉ፣ እናቱ ደግሞ በዘጠኝ ዓመቱ ተለይተውታል። በዚህ ምክንያት ዳዊት በዘመድ ቤት ተጠግቶ ማደጉን እና ብዙ ችግር ሲደርስበት እንደነበር በሕይወት እያለ በሰጣቸው ቃለ ምልልሶች ተናግሯል። ከልጅነቱ ጀምሮ ራሱን ለመምራት ሲጋራ ማሲካና እንቁላል በየመንገዱ እየሸጠ ማደጉንም ገልጾ ነበር። ከልጅነቱ ጀምሮ ትልቅ ሙዚቀኛ የመሆን ህልም ነበረው የሚሉት አቶ አዲስ ይህን ምኞቱን ለማሳካት በልጅነቱ ክራር በመጫወት እንደጀመረው ገልጿል። በዚህ ሳያበቃ መቀለ ወደ ነበረው ሰርከስ ትግራይ የሙዚቃ ቡድን ማመልከቱንም ተናግረዋል። የሰርከስ ቡድኑ ዳዊትን በድምፃዊነት ባይቀበለውም በከበሮ ተጫዋችነት ስራ እንዳስጀመረው ገልጸው ከዛም የማርሽ ባንድ አባል ሆኖ ለስድስት ዓመታት መስራቱን ነግረውናል። በዚህ ሂደት ወደ ሙዚቃው ዓለም ከተቀላቀለ በኋላም የትግርኛ ባህላዊ ዘፈን መስራት ጀምሯል። መጀመሪያ ከህዝብ ጋር ያገናኘው ሙዚቃ ዳመና የሚል ሙዚቃ ሰርቶ፣ በዛ ነበር ትንሽ እውቅና ያገኘው። ከዛ በኋላ ህዲያት መቀለ የሚል ሲሰራ ነበርና፣ ሞር ወደ ዘመናዊ የገባበት ደግሞ ከም ገልገለ መስቀል የሚዘፈን እሱ ትንሽ ወደ ባህላዊ ሙዚቃ ሲገባ እሱ እናስታወቀው። ከዛ ነክባባይለን ወዛሜይ ዘው ይደረው እያለ ትልልቅ ባህላዊ ሙዚቃዎች ትግርኛ ተጫውተዋል። በተለይም ወዛመይ ባባ አይለን፣ ዘዊደሮ በሚሉት ዘፈኖቹ በትግርኛው አድማጭ ብቻ ሳይሆን ትግርኛ በማይሰማውም የሙዚቃ አፍቃሪ ዘንድ ከፍተኛ ተወዳጅነትን ያተረፈውና ተጽዕኖ መፍጠር የቻለው ድምፃዊ ዳዊት ነጋ ይህን ማድረግ የቻለበትን ምክንያት ካሌብ ደሳለኝ ይናገራል። እጅግ በጣም የሚገርምህ ነገር የትግርኛ ሙዚቃዎችን ነው የሚጫወተው ዳዊት ግን እንደምትመለከተው እንዳየረው እንደታዘብከውም ሁሉም ትግርኛ ቋንቋን የሚሰማም የማይሰማም ኦዲየንስ የያዘ ድምፃዊ፣ ጠንካራ ስራዎች ነው የሚያቀርባቸው። እጅግ ተወዳጅ ስራዎች ናቸው። ከክሊፖቹ አንጻር ስትመለከት ከሚያቀርባቸው ሙዚቃዎቹ፣ ስራዎቹ፣ ግጥሞቹን ይዘታቸው ትግርኛ ቋንቋ ለሚችል ይዘታቸው ትግርኛ ቋንቋ የማይችል የማይሰማም ሰው ክሊፖቹንም የአገፋፈን ስልቱንም እሱም እነሱን ነገሮች ትልቅ ደረጃ አድርጎ የሰራን በመሆኑ ነው፣ ይህን ሁሉ ኦዲየንስ ማግኘት ይችላል። የሙዚቃ ኖታ በማጥናቱ ሙዚቃን በእውቀት ይሰራው እንደነበረ የሚገልጹት አቶ አዲስ ኃይለስላሰ የትግርኛ ሙዚቃን በአፍሪካ ከዛም በዓለም ደረጃ ለማስተዋወቅ በኮክ ስቱዲዮ ሙዚቃ ለመስራት እንደተመረጠ አዲስ ሙዚቃም እንደሰራ ይገልጻሉ። በትግርኛ ሙዚቃኛ ብቸኛ እሱ ነበር የጠራው ወክሎ ሲሄድ በጣም ሚጀርም ስራ ሰርቶ ወለሎ ሚል እዛ አዲስ ዜማ ፈጥረው ከዛ አልፎም ደግሞ ለኢንተርናሽናል እንትን ፈልገው ትልልቅ ከውጭ ሀገር አርቲስቶች ጋር ሆነው ጥሩ ዜማ ሰርቶ ጥሩ ስራ ሰርተዋል በጣም ዶሚኔት ያደረጉ ሙዚቃዎችን ናቸው እነዚህ ደረጃ ያደረሱት እና በባህላዊን አዲስ ቅድ ይዘው ነው የመጣው በሱ የተነሳ ታውቃለህ ብዙ አርቲስቶች ወደዚህ የእሱ ሙዚቃ እንድ ገብቷል። በጣም ብዙ ሙዚቃ ትግርኛ ተሰርተዋል። ያው ዳዊት የአዲሱ የባህላዊ ሙዚቃ ተብሎ እንዲሰማና እንዲወደድ ካረቡ ራ የሚጠራ ልጅ ነው። ባለትዳርና የአምስት አመት ወንድ ልጅ አባት የነበረው ድምፃዊ ዳዊት ነጋ ከሰላሳ በላይ ሙዚቃዎችን ሰርቷል። አሁንም ለህዝብ ያልደረሱ ስራዎች በስቱዲዮ እንዳሉት ለማወቅ ተችሏል። የድምፃዊ ዳዊት ነጋ የቀብር ስነ ስርዓት በነገ ውለት ይፈጸማል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን ከአዲስ አበባ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ከዕለተ ሰኞ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው፣ ሐኪሞን ይጠይቁ። አሁን ሐኪሙን ይጠይቁ ለምሽቱ በካንሰር ሕክምና ዘርፍ የተዘገቡ አዳዲስ ግኝቶችን አስመልክቶ የወጡ ትኩስ ዜናዎችን መስረት በማድረግ ባለፈው ሳምንት ከባለሙያ ጋር የጀመርነው ውይይት ነው የተካተተበት። ጂን ቴራፒ በተባለ ሕክምና አይነትና እያደርም ቁጥሩ እየጨመረ የመጣ ለሚመስለው የካንሰር ታማሚ ብዛት መንስኤው ምንድን ነው? ሙያዊ ትንታኔውን የሚሰጡን ባለሙያ ዶክተር ከበደ ቤኛ እዚህ ዩናይት ስቴትስ በሚገኘው የሜዮ ክሊኒክ የካንሰርና ከደም ጋር የተያያዙ የበሽታ አይነቶች ሐኪምና የህክምና ሳይንስም ተባባሪ ፕሮፌሰር ናቸው። ወደ ምልልሳችን ልውሰዳችሁ። ባለፈው ሳምንት ካቆምንበት ይቀጥላል። ዶክተር ከበደ ሌላ በዘርፉ የህክምና መስክ የተገኘው መሰል ግኝት ደግሞ እንዲሁ በሙከራ ላይ ያለ በዘረመል አማካኝነት የሚደረግ የህክምና አይነት በህክምናው ሳይንስ አጠራር በእንግሊዝኛው ጂን ቴራፒ የሚባለው በገዳይነቱ ከሳምባና የትልቁ አንጀት የመጨረሻ ክፍሎች ካንሰር አይነት ቀጥሎ ሶስተኛ ትልቁ ገዳይ ነው የሚባለውን የቆሽት ካንሰር ፓንክሪያቲክ ካንሰር ማከም ማስቻሉን እንዲሁ የሚያነሳ ነው የህክምና መጽሔት ለንባብ አብቅቷል። እስኪ ስለዚህ ግኝ ደግሞ ያስረዱን። አዎ፣ ልክ ነው አሉላ እንዳልከው ፓንክራቲክ ካንሰር የቆሽት ካንሰር በጣም አደገኛ፣ ቶሎ የሚገድል ደግሞ በሽታው ምልክት ብዙ ሳይታወቅ ከተሰራጨ በኋላ ስለሚገኝ በቀዶ ጥገና እስካልተወጣ ድረስ ብዙ ጊዜ በቶሎ ነው ሕይወትን የሚቀጨው እና በዓለም ላይ ብዙ የታወቁ ሰዎች ስቲቭ ጆብስ በቅርቡም አንድ ወንድም አልፎብኛል እና ፓንክራቲክ ካንሰር በጣም በጣም በጣም አደገኛ ህመም ነው እና ኒው ኢንግላንድ ጆርናል ሜዲሲን አሁን ከአሜሪካን ሶሳይቲ ኦፍ ክሊኒካል ሰዎች በየአመቱ የሚደረግ የኦንኮሎጂስቶች ስብሰባ አለ። ከሱ ጋር አስታኮ የወጣው ፔፐር የሚያሳየው አንድ በሽተኛ ቲሴል የሚባለው አሉ። እነዚህም ቲሴሎች አንድ ሰው ካንሰር የሚሆን ምንም በሽታ ቢኖርበት ጊዜ ለይተው ካንሰሩን ማጥፋት ሲገባቸው ተምታቶባቸው ካንሰሩን ዝም ይሉታል። ይህ እንዳይሆን አሁን ካለፉት አምስት እስከ ስምንት ዓመታት ባለው ጊዜ ውስጥ ለተለያዩ በሽታዎች በተለይ ደግሞ ለደም ካንሰር በሚመለከት ሉኪሚያ ለሚባለው ሆጅኪንስ ሊምፎማ ለሚባለው እና ደግሞ ሶሊድ ቲመሮች ላይም እየተሞከረ ነው። ይህ ሶሊድ በምንበት ጊዜ ከደም ካንሰር የተለዩ አሁን ፓንክራቲክ ካንሰር የሚባለበት ጊዜ ለፈው አምሳ ዓመት ኬሞቴራፒ እና ራዲኤሽን ነው የሚሰጠው። ነገር ግን አሁን በኒው ኢንግላንድ ላይ የወጣው የሚያሳየው ቲ ሴሎቹን ከእርድ በሽተኛ ያወጧቸውና በጀኔቲክ ኢንጂነሪንግ አርም ያደርጓቸዋል። ካንሰሩን ለይተው እንዲገድሉ ያደርጋቸዋል። አሁን እዚህ ላይ የወጣው አንድ በሽተኛ ከአሁን በፊት ኬሞቴራፒ ወስዳ፣ ራዲሽን ወስዳ፣ ሳምባዋ ላይ ተሰራጅቶ የዚችን በሽተኛ ቲሴል አውጥተው በጀኔቲክ ኢንጂነሪንግ እነዚህ ካንሰሩ ላይ ያሉት የሚቀየሩ ጀነቲክ ማቴሪያሎች አሉ። ባለፈው እንደተናገርኩት ካንሰር የሚነሳው እያንዳንዳችን ያለንን ሴል የሚቀይሩ ነገሮች ለምን እንደሚቀየሩ አይታወቅም። ነገር ግን የሚቀየሩትን እነሱን አይደንቲፋይ በማድረግ ስፔሲፊካሊ እንደውም የዚህ ካንሰር ኬራስ ኬአርኤስ እና ጌቱ ስፔሲፊክ የሆነ ጀነቲክ ማቴሪያሉን ቲ ሴሎቹ አርም ያደረጓቸው እና ከዛ ቲ ሴሎቹን ወደ ሰውን በሚሰጥበት ጊዜ ለይተው ካንሰሩን የመጥፋትና የመግደል ሰውን ማዳን ነው የሚታየውና ይህ በጣም ትልቅ ትልቅ አይነት ግኝ ተደርጎ ነው የሚታየው። መልካም። ዶክተር ከበደ ካንሰር በዩናይት ስቴትስ ብቻ ከልብ ህመም ቀጥሎ ሁለተኛው ትልቁ ገዳይ በሽታ መሆኑ ይታወቃል። በያዝነው ሁለት ሺ ሀያ ሁለት ዓ ም ብቻ አንድ ነጥብ ዘጠኝ ሚሊዮን ሰዎች እንደ አዲስ ለካንሰር በሽታ እንደሚጋለጡ የዩናይት ስቴትስ የካንሰር ማህበር ትንበያ ይጠቁማል። በማህበረሰባችንም በውጭ የሚሆን በአገር ውስጥ በጥናት የተደገፈ መረጃ ባይገኝም ለካንሰር የሚጋለጡና ለህልፈት የሚዳረጉ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ማየት ችለናል። ለዚህ ምክንያቱ በእርግጥ ለበሽታው የሚጋለጡ ሰዎች ቁጥር መጨመር ነው ወይንስ የምርመራው ዘዴ መራቀቁና የሰዎች የመመርመር እድል ከፍ በማለቱ ይሆን ወይንስ ሁለቱም ወይንስ ሌላ ይሆን? አዎ፣ እንዳልከው ብዙ የጠቅጥቃቸው ምክንያቶች ሁሉ መቆጠር አለባቸው ብዬ ነው ማስበው። አንደኛ ብዙ ጊዜ የተላላፊ በሽታ ቁጥር ቁጥር አብዛኛው ነገር ሪላቲቭ የኢንፌክሽስ ዲዚዝ ቁጥር ተላላፊ በሽታ ቁጥር በቀነሰ ቁጥር ደግሞ ሰው በእድሜ እየገፋ በሚኖርበት ቁጥር ላይፍ ኤክስፔክታንሲ አማካኝ የሰው እድሜ መጠን ኢትዮጵያ ውስጥ በነበርኩበት ጊዜ ከሰላሳ ዓመት በፊት ወደ አርባ ስድስት ከአርባ ስድስት እስከ ሀምሳ ነበር። አሁን ግን ወደ ስልሳ እየሆነ ነው። አብዛኛው የካንሰር ሕክምና ካንሰር በሽታ ደግሞ ብዙ ጊዜ እድሜያቸው ከሀምሳ በላይ የሆኑ ሰዎች ላይ እዚህ ሀገር እንደውም ወደ አርባ ይዝቅ እያለ ነው። ለምሳሌ ኮመን ሊቅድም ያወራነው ነገር የኮለን ካንሰር የሚባለው ነገር አሜሪካን ሀገር ውስጥ ማንኛው እድሜው ከሀምሳ በላይ የሆነ ኮሎኖስኮፕ የሚባለው ምርመራ ወይንም በአሁኑ ጊዜ ኮሎጋርድ ማለትም የካንሰር ሴሉን በሰገራ ምርመራ ማግኘት ስለሚቻል እሱም ማድረግ አለ በተለይ አሜሪካን ሀገር የሚኖሩ ኢትዮጵያውያን እሱን ካልተጠቀሙ ሪ በጣም የሚያሳዝን ነገር ነው እና ምክንያቱም አሁን እድሜው ስለቀነሰ ከአርባ ዓመት በላይ የሆነ ማንኛውም አሜሪካዊ ያንን ነገር ማድረግ ይችላል። ኢትዮጵያ ግን ለዛ ስላልታደልን ምናልባት ኢትዮጵያም የሕክምና መታሰብ ያለበት ይመስለኛል። በአሁኑ ጊዜ ኢትዮጵያ መንግስት ይህንን ነገር ቴንሽን የሚሰጠው ይመስለኛል። ሌላው የሚያሳዝነው ነገር መሰለህ አንድ ሰው ለፍቶ ጥሮ ልጅ ሉን ሊድር ወይም ልጁን ግራጁዌት ሊያደርግ ለሚፈልበት ጊዜ ነው ይሄ ነገር የሚመጣው እድሜያቸው ከሀምሳ በላይ የሆን አንድ ቀንም ረፍ ሳይወስዱ ሰርተው ለፍተው ጥረው ግሮ ያረፉትን ሀብት ሳይጠቀሙበት ጊዜ ስለሚወስድ ይህ የካንሰር በሽታ መጨመሩ አሜሪካ ሀገር ውስጥ ብቻ ሳይሆን በመላው ዓለም እየሆነ ነው እና ምክንያቶቹ አንደኛ እኛ አብዛኛው ሰው አንድ አይነት ምልክ እንደሚያሳይበት ጊዜ ዝም ብሎ ቤቱ አይቀመጥም፣ ወደ ህክምና ቦታዎች ይሄዳል። ያ አንዱ ነው። ሁለተኛ፣ ቅድም የነገርኩ የራሲ በሽታዎች መቀነስ፣ ሶስተኛ ደግሞ አሁን የምንኖርበት ዓለም ኢንተርኮኔክትድ ነው። ለምሳሌ በቅርቡ ትዝል ከሆነ የዋካንዳ ፊልም መሪ ተዋናይ የነበረው ቻርዊክ ቦዝማን ህይወቱ ያለፈው በአንጀት ካንሰር መሆኑን አብዛኛው የዓለም ህዝብ ኢትዮጵያም ያሉ ሰዎች እንደሚያውቁት እና እንደሰሙ እርግጠኛ ነኝ። በእንደዚህ አይነት ምክንያት አብዛኛው ሰው ወደ ህክምና መሄዱ እና እነዚህ አንዳንድ ምክንያቶች ናቸው ብለን መጥቀስ እንችላለን። መልካም ዶክተር ከበደ እንግዲህ በትኩሱ የካንሰር ህክምና ግኝቶች መነሻነት የካንሰር በሽታንና ህክምናውን አስመልክቶ ሙያዊ ማብራሪያ ሰጥተውናል። በዩናይት ስቴትሱ የሜዮ ክሊኒክ የህክምና ሳይንስ ተባባሪ ፕሮፌሰርና የደምና ከደም ጋር የተገናኙ የበሽታ አይነቶች እንዲሁም የካንሰር ህክምና አዋቂ ዶክተር ከበደ ቤኛ ለዛሬው ለጊዜው አመሰግናለሁ። ሌላ ምስል ጥያቄ ከአድማጮችም ሆነ ከህክምናው ሳይንስ ግኝቶች ጋር በተያያዘ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥ ልኝ እኔም በጣም አመሰግናለሁ። አሉ ላ ይህን ድል ሰተኝ ኢትዮጵያ ያሉት ወገኖቻችን ያለኝን እውቀት መካፈል በመቻል አድማጮች፣ አሁን አፍሪካ ነክ ርዕሶች ላንኛ የአየር ንብረት ስጋቱን እያበረታው ነው ይላል የዛሬው የአፍሪካ ነክ ርዕሶች ላ ኒኛ የተየባለ የሚጠራው የአየር ንብረት እስከሚቀጥለው ዓመት እንደሚቀጥልና በአፍሪካ ቀንድ አካባቢ የሚታየው አሳሳቢ ድርቅም ሊባባስና ሊያራዘመውም እንደሚችል ጭምር ተገልጠዋል። በዓለም ዙሪያ በተለይም ደግሞ በበርካታ የአፍሪካ ሀገሮች እየበረታ የመጣው የረሃብ ቀውስ እንዲገታ ወደ ሦስት ሚሊዮን የሚጠጋ እህል ከዩክሬን ለማውጣት የአሜሪካ ባለሥልጣናት ከሀገሪቱ መሪዎች ጋር እየመከሩ መሆኑ እንዲሁ ተገልጧል። እንግዲህ ወልዴ ለአፍሪካ ነክ ርዕሶች ለዛሬ ካሰናዳቸው ዝርዝሮች ውስጥ ነው እኖ ዝግጅቱን የቪኦኤዋ ሊሳሽ የዓለም የአየር ትንበያ ድርጅት ቃል አቀባይ ኬለር ኑሊስን ጠቅሳ እንደዘገበችው ላኒኛ የአየር ሙቀትንና ዝናብን በተለያዩ የዓለም ክፍሎች ሲያዛባ ድርቅንና ጎርፍ መጥለቅለቅን ያባብሳል። ስለዚህም ይላሉ ቃል አቀባይዋ፣ በአፍሪካ ቀንድና በደቡብ አሜሪካ እየታየ ያለው ድርቅ፣ በደቡብ ምስራቅ ኤስያ እና አውስትራሊያ የታየው ከተለመደው መጠን በላይ ዝናብ እንዲሁም በአትላንቲክ የሚታየው ጠንካራ አውሎ ነፋስ የላኒኛ ውጤቶች ናቸው። በተፈጥሮ የሚታዩ እንደ ላኒኛ ያሉ የአየር ለውጦች አሁን እየተከሰቱ ያሉት የሰው ልጅም ለአየር ንብረት ለውጥ አስተዋጽኦ በማድረግ ላይ ባለበት ሁኔታ ውስጥ ነው። ላኒኛ አየርን የማቀዝቀዝ ተጽዕኖ ቢኖረውም አጠቃላይ የዓለም ሙቀት ግን እያሻቀበ ይገኛል ይላል የዓለም የአየር ትንበያ ድርጅት። ይህም ቀድሞውንም አራት የዝናብ ወቅቶች ያለፉባትና ሚሊዮኖች በረሃብ በሚሰቃዩባት አፍሪካ ቀንድ አስቸጋሪ እና አደገኛ ሁኔታ ይዞ ይመጣል። በሶማሊያ፣ ኬንያ እና ኢትዮጵያ ባለፉት ሁለት ወራት ይጠበቅ የነበረው ዝናብ አለመምጣቱን አስታውሰዋል ቃል አቀባይዋ ኑሊስ አሁን ደግሞ በመጪው ህዳር እና ታህሳስ የሚጠበቀው ዝናብ ላይመጣ እንደሚችል ሲገመት ይህ የሚሆን ከሆነ ደግሞ የሰብአዊ ቀውሱ እጅግ አሳሳቢ ደረጃ ላይ ይደርሳል ሲሉ ኑሪስ ስጋታቸውን ገልጸዋል። ባለፈው ወር አስራ አራት የሚሆኑ የአየር ንብረትና የሰብአዊ ድርጅቶች ባወጡት የጋራ ማስጠንቀቂያ በሶማሊያ ኬንያ፣ እና ኢትዮጵያ የሚታየው አደገኛ የድርቅ ሁኔታ ወደ ከፍተኛ ጅምላ ረሃብ ሊያመራ ይችላል ብለዋል። ወደ ሌላ ርዕሰ ጉዳይ ስንሻገር በዓለም በተለይም በአፍሪካ እያደገ የመጣውን የረሃብ ቀውስ ለመግታት ወደ ሶስት ሚሊዮን ቶን የሚጠጋ ሰብል ከዩክሬን ለማውጣት የአሜሪካ ባለስልጣናት ከአገሪቱ መሪዎች ጋር እየመከሩ ነው። ዩሱፍ ከቪኦኤ የአፍሪካ ዜና ማዕከል እንዳጠናከረው ዘገባ ከሆነ ዩክሬን ምርቷን ለውጭ ገበያ ማቅረብ ባለመቻሏ በሚሊዮን ቶን የሚቆጠር እህል እጇ ላይ ይገኛል። ሀገሪቱ በሩሲያ መወረሯን ተከትሎ ዓለም በምግብ እጥረትና እያሻቀበ በመጣ የሰብል ዋጋ እየተቸገረ ነው። በአሜሪካ የውጭ ጉዳይ መስሪያ ቤት የማዕቀብ አስተባባሪ የሆኑት ጂም ኦብራይን እንደሚሉት ሚሊዮኖችን ለመመገብ የሚበቃ እህል አለ። ነገር ግን የሩሲያ ወረራ ሰብሉን ከዩክሬን ለማስወጣት አዳጋች አድርጎታል። ሃያ ሚሊዮን ቶንስ ኦፍ ግሬን ሲቲንግ ኢን ዩክሬን ራይት ናው ዌቲንግ ቱ ጌት አውት ሀያ ሚሊየን የሚጠጋ እህል ከዩክሬን ለመውጣት ቁጭ ብሎ እየጠበቀ ነው። በሰላሙ ጊዜ ቢሆን ይህ እህል ገበያ ላይ ነበር የሚገኘው። በአለም የምግብ ዋስትና በብዙ ምክንያቶች አደጋ ውስጥ ነው። ይህ 20 ሚሊየን እህል ከሁለት መቶ እስከ አራት መቶ ሚሊየን ሰዎችን ሊመግብ የሚችል ሲሆን የሩሲያን ውሳኔ ይጠብቃል። ሩሲያና ዩክሬን የዓለም የዳቦ ቅርጫቶች ናቸው። ሁለቱ ሀገሮች ብቻ ዓለም ከሚያስፈልገው ሰብል አንድ አራተኛውን ለገበያ ያቀርባሉ። ባለሙያዎች እንደሚሉት የሰብል ግዢያቸውን በዩክሬን ላይ ጥገኛ ያደረጉ ሀገሮች በከፍተኛ የምግብ ዋጋና የአቅርቦት ችግር እየተሰቃዩ ነው። የሴኔጋሉ ፕሬዝዳንት እና የወቅቱ የአፍሪካ አንድነት ሊቀመንበር ማኪሳል ባለፈው አሙስ ዩክሬን ኦዴሳ የተባለውን ወደብ ከፈንጂ በማጽዳት እህል ወደ ውጭ ለመላክ እንዲውል እንድታደርግ ጠይቀዋል። ማኪሳል ፍራንስ 24 እና ፍራንስ ኢንተርናሽናል ከተባሉ የፈረንሳይ መገናኛ ብዙሃን ጋር ባደረጉት ቆይታ አፍሪካ ከዩክሬን ስንዴ የማታገኝ ከሆነ አህጉሪቱ አለመረጋጋትን ሊፈጥር የሚችል ረሃብ ይገጥማታል ብለዋል። ኦብራይን እንደሚሉት ደግሞ ሩሲያ ዩክሬንን ለራሷም ሆነ ለዓለም ምግብ የማምረት አቅሟን ቀንሳባታለች። ዩክሬን 6 ወደ ስድስት ሚሊዮን ቶን የሚጠጋ ሰብል በየወሩ ለዓለም ገበያ ታቀርብ ነበር። ይህ አሁን ቆሟል። ሩሲያ 30 በመቶ የሚጠጋ የዩክሬንን ሰብል ማምረቻን ይዛለች። ምግብ የማከማቻና የማደራጃ ማዕከላትንም ደብድባለች። የምግብና የነዳጅ ዋጋ መጨመር እንዲሁም ባለፉት አርባ ዓመታት ታይቶ የማይታወቅ ድርቅ በምስራቅ አፍሪካ በመከሰቱ 20 ሚሊዮን የሚጠጋ ሕዝብ ከረሃብ ጋር ተፋጦ ይገኛል። ምዕራብ አፍሪካና የሳህል ቀጠናም ምግብ ከሩሲያና ዩክሬን አስመጪ በመሆናቸው ተመሳሳይ እጣ ገጥሟቸዋል። የዓለም የምግብ ዋስትና የአሜሪካ ልዩ ልዑክ የሆኑት ዶክተር ኬሪ ፋውለር እንደሚሉት በአፍሪካ ረሃብን ለመቀነስ ሀገራቸው እየረዳች ነው። በአጣዳፊ ሁኔታ ውስጥ የሰብአዊ ድጋፍ ለማድረግ ከፍተኛ ጥረት በማድረግ ላይ ነን። ዘላቂ መፍትሄዎችንም በመሻት ላይ ነን። የአሜሪካ ዓለም አቀፍ ልማት ወኪል የሚያካሂደው ፊድ ዘ ፊውቸር የተሰኘው ልዩ ፕሮግራም በደርዘን የሚቆጠሩ አገሮች ውስጥ እየተከናወነ ይገኛል። ከዚህ ውስጥ ስምንቱ አፍሪካ ውስጥ ይመስሉኛል። ይህን ፕሮግራም ለማስፋፋት እቅዳለን። ሩሲያ የዩክሬንን እህል ሰርቃ ለወዳጅ አገሮች እየሸጠች ነው ስትል አሜሪካ ትከሳለች። ሳሙኤል ኒያን ደግሞ በናይሮቢ ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ከዩክሬን የተሰረቀ ሰብል ከሩሲያ የሚገዛ የአፍሪካ ሀገር ያለ አይመስለኝም። የተሻሉ የገበያ አማራጮችን በተለይም ተመሳሳይ ሰብል ከሚያመርቱት ከአርጀንቲናና ከላቲን አሜሪካ የመግዛት አማራጮችን ትመለከታለች። ከሁሉ የተሻለው አማራጭ ግን ሩሲያና ዩክሬን በጠረጴዛ ዙሪያ ተቀምጠው ችግሩን በዲፕሎማሲያዊ መንገድ ቢፈቱት ነው። ከዩክሬን ጎረቤቶችና ከአውሮፓ ህብረት ጋር በመተባበር ከአገሪቱ የሚቻለውን መጠን ያህል እህል ለማውጣት እንዲሁም በኦዴሳ ወደብ ላይ የተጣለውን እገዳ ለማንሳት እየሰሩ እንደሆነ የአሜሪካ ባለሥልጣናት ይናገራሉ። በዛሬው የአፍሪካ ንክር ርዕሶች ማጠናቀቂያ የያዝነው ርዕሰ ጉዳይ ወደ አውሮፓ በባህር ለመሻገር የሚሞክሩ ስደተኞችን የተመለከተ ይሆናል። የተባበሩት መንግስታት የስደተኞች ወኪል እንደሚለው ወደ አውሮፓ በባህር ለመሻገር የሚሞክሩ ሰዎች ቁጥር እየቀነሰ ቢሆንም በሜዲትራኒያን ባህር ላይ ሕይወታቸው የሚያልፈው ስደተኞች ቁጥር ግን እየጨመረ ይገኛል። በሜዲትራኒያን ባህር አቋርጠው አውሮፓ የሚገቡት ስደተኞች ቁጥር እንደ አውሮፓውያን አቆጣጠር በ2015 ከ2 ሚሊዮን በላይ በመድረስ ከፍተኛ ቁጥር አስመዝግቦ ነበር። ይህ ቁጥር ግን በ2021 ወደ 123300 አሽቆልቁሏል። ነገር ግን የተመድ ስደተኞች ወኪል እንዳለው ባለፈው 2021 ከ3200 በላይ ስደተኞች ህይወታቸውን አጥተዋል ወይም የደረሱበት አልታወቅም። ይህም የሟቾቹ ቁጥር ከ2018 ጋር ሲነጻጸር ከ1000 በላይ ጨምሯል ማለት ነው። ከዚህ የሟቾች ቁጥር ማሽቆልቆል በተጨማሪ የተመድ ስደተኞች ከፍተኛ ኮሚሽን ቃል አቀባይ ሻቢያ ማንቱ እንደሚሉት ከፍተኛ ቁጥር ያላቸው ስደተኞች ከሰሃራ በርሃና በሌሎች ድንበሮች ለማቋረጥ ሲሞክሩ ሳይሞቱ እንዳልቀሩ ይገመታል። ቃል አቀባዩ እንዳሉት ሞቱና ስቃዩ በአብዛኛው በስደተኞች መነሻና መሸጋገሪያ በሆኑት በኤርትራ፣ ሶማሊያ፣ ጅቡቲና ኢትዮጵያ እንዲሁም ሱዳንና ሊቢያ ይከሰታሉ። አብዛኞቹ ስደተኞች አገራቸውን የሚለቁት ግጭትን፣ ጥቃትንና ስቃይን ሽሽት ነው። ክብራትና ክብርን ለዛሬ የአፍሪካ ርዕሰ ጉዳዮች የያዝናቸው እነዚህ ነበሩ። ሳምንት በሌላ ዝግጅት እንመለሳለን። ለአሜሪካ ድምፅ እንግዶ ወልዴ ከዋሽንግተን ዲሲ አመሰግናለሁ። እንግዲህ አድማጮች፣ አሁን ወደ መጨረሻው ዝግጅት ነው የምናልፈው። ሳምንታዊ ስፖርት ነው። በአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ አምስተኛ ደረጃን ይዛ አጠናቃለች። በሴካፋ ሶስተኛ ደረጃን ይዘው የተመለሱት ሉሲዎቹ የአምስት ሚሊዮን ብር ስጦታ ተበርክቶላቸዋል። አንድ የቻይና የሴቶች እጅ ኳስ ክለብ ሩሲያን ሱፐር ሊግ ሊቀላቀል ነው። የእንግሊዝ ፕሪሚየር ሊግ የዝውውር መስኮቱን መከፈቱን ተከትሎ ክለቦቹ ከወዲሁ ለቀጣዩ ዓመት ውድድር ዘመን በሩጫ ላይ መሆናቸው ተገልጠዋል ኬኔዲ አባተ ነው ያቀናበረው። በአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ አምስተኛ ደረጃን ይዛ አጠናቃለች። ከሰኔ አንድ እስከ ትናንት ሰኔ አምስት በሞሪሼስ በተካሄደው ሀያ ሁለተኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ አራት ወርቅ ስድስት ብርና አራት ነሐስ በድምሩ አስራ አራት ሜዳሊያዎችን በማግኘት ውድድሩን በአምስተኝነት አጠናቃለች። ኢትዮጵያ በውድድሩ ካገኘቻቸው ወርቆች ሁለቱን በኃይለማርያም አማር አማካኝነት ያገኘች ሲሆን አትሌቱ በተሳተፈባቸው የአምስት ሺህ ሜትር ወንዶች ፍጻሜና የሶስት ሺህ ሜትር መሰናክል ነው ድል ያደረገው ሌሎች ቹን ሁለት ወርቆች ደግሞ አትሌት ሞገስ ጥዑማይ በ10,000 ሜትር የወንዶች ፍጻሜ እንዲሁም አትሌት ወርቅ ውሃ ጌታቸው በ3000 ሜትር የሴቶች መሰናክል አስገኝተዋል። አስር ወርቅ፣ አምስት ብርና ስምንት ነሐስ በድምሩ 23 ሜዳሊያዎችን በማሸነፍ ኬንያ ሻምፒዮናውን በበላይነት አጠናቃለች። ምንም እንኳን ደቡብ አፍሪካ በሜዳሊያ ቁጥር ከኬንያ በ13 በመብለጥ በአጠቃላይ 36 ሜዳሊያዎችን ብታሸንፍም በአንድ ወርቅ ተበልጣ ሻምፒዮናውን በሁለተኝነት ለመጨረስ ተገዳለች። ባገኙት የሜዳሊያ ቁጥር ከኢትዮጵያ ቢያንሱም በአንድ ወርቅ የሚበልጧት ናይጄሪያና አልጄሪያ በቅደም ተከተል ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። በሴካፋ ሶስተኛ ደረጃን ይዘው የተመለሱት ሉሲዎቹ የአምስት ሚሊዮን ብር ስጦታ ተበረከተላቸው። በአስተናጋጇ ኡጋንዳ አሸናፊነት በተጠናቀቀው የሴቶች ሴካፋ ዋንጫ ኢትዮጵያ የነሐስ ሜዳሊያ አግኝታለች። በኡጋንዳ ሲካሄድ የነበረው የሴቶች ሴካፋ ዋንጫ ቅዳሜ ዕለት ፍጻሜውን ሲያገኝ በፍጻሜው ብሩንዲን ሶስት ለአንድ ያሸነፈችው ኡጋንዳ ዋንጫውን በሀገሯ አስቀርታለች። በውድድሩ የተሳተፈው የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ ጋር ያደረገውን የደረጃ ጨዋታ ሁለት ለአንድ በሆነ ውጤት አሸንፏል አሳልፏል። በዚህም ብሔራዊ ቡድኑ ውድድሩን በሶስተኝነት አጠናቆ የነሐስ ሜዳሊያ አጥልቋል። የኢትዮጵያ ሴቶች ብሔራዊ ቡድን አባላት ሉሲዎቹ ውድድሩን አጠናቀው ትናንት ወደ አዲስ አበባ የተመለሱ ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራ እና ሌሎች የስፖርት ቤተሰብ አባላት አቀባበል አድርገውላቸዋል። አቶ ኢሳያስ በአቀባበል ሥነ ሥርዓቱ ላይ ባደረጉት ንግግር ሰሞኑን የኢትዮጵያ እግር ኳስ ትንሳኤ ነው ማለታቸውን ከፌዴሬሽኑ ያገኘነው መረጃ ያመለክታል። የወንዶቹ ብሔራዊ ቡድን ዋሊያዎቹ በማላዊ ግብጽ ላይ ባስመዘገበው ውጤትና እናንተ በሴካፋ ባስመዘገባችሁት ውጤት ተደስተናል ሲሉ አክለዋል። የአዲስ አበባ ከተማ አስተዳደር ለሩሲዎቹ የአምስት ሚሊዮን ብር ሽልማት ያበረከተ ሲሆን የአስተዳደሩ ከንቲባ አዳነቻ አቤቤ በጽፈት ቤታቸው ባዘጋጁት ስነስርዓት ላይ ሽልማቱን ለቡድኑ አስረክበዋል። በሲዳማ ክልል ሐዋሳ ከተማ የተካሄደው የመጀመሪያው የመላው ኢትዮጵያ ወጣቶች ኦሎምፒክ ተተኪ ስፖርተኞችን በማፍራት ስኬታማ ነበረ ሲሉ የኦሎምፒክ ኮሚቴ ሰብሳቢ ዶክተር አሸብር ወልደ ጊዮርጊስ ተናገሩ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ አጠር ያለ ሪፖርት አለው። የኢትዮጵያ የኦሎምፒክ ኮሚቴ ሰብሳቢና የአፍሪካ ኦሎምፒክ ኮሚቴ ስራ አስፈጻሚ ኮሚቴ አባል ዶክተር አሸብር ወልደ ጊዮርጊስ እንዲካሄድ ከተወሰነ በኋላ በተለያዩ ምክንያቶች ዘገየ ያሉት የመጀመሪያው የመላው የኢትዮጵያ ወጣቶች ኦሎምፒክ በሲዳማ ክልል አዘጋጅነት በተሳካ ሁኔታ በሐዋሳ ከተማ ተካሂዷል ብሏል። ዶክተር አሸብር የውድድሩን ዓላማም ገልጿል። በቀጣይ ደግሞ በአፍሪካ ላይ ውድድሮች አሉብን፣ በዓለም ላይ ውድድሮች አሉብን። ሁልጊዜ ጽም እየተማን ጽም እየላጠን ከየቦታው ተጠራርተን ከምንሄድ የኢትዮጵያ ሕዝብ የሚያውቃቸው የኢትዮጵያ ስፖርት ቤተሰብ የሚመሰክርላቸውን ወጣቶች እንደዚሁ ከስፖርት አደባባይ ይዘ መሄድ ስላለብን አንዱ ይሄንን በደንብ አሳክተናል። በ28 የውድድር አይነቶች ለማካሄድ ታስበው ነበር ያሉት ይኸው የመጀመሪያው የመላው ኢትዮጵያ ወጣቶች ኦሎምፒክ በስፖርት መሰረተ ልማት እጥረት ምክንያት በአስራ አምስት የውድድር አይነቶች ብቻ መካሄዱን ገልጸው የታሰበውን ግብ ማሳካት ተችሏልም ብሏል። የኢትዮጵያ ኦሎምፒክ ኮሚቴ በዚህ ደረጃ ተሰባስቦ አያውቅም። ወጣቶችን ማሰባሰብ ኦሎምፒክ ዋናው ተሳትፎ ነው። ከተሳትፎ አኳያ ሁሉም ክልሎች እዚህ ተገኝተዋል። ሁሉም ከተማ መስተዳድሮች ተገኝተዋል። እነሱ ተገኝተው ባህላቸውን፣ ወጋቸውን ሲለዋወጡ፣ ሲነጋገሩ ያ ትልቅ ነገር ነበር። በውድድሩ ጥሩ ውጤት በማሳየት የተለዩ ወጣቶች ኢትዮጵያን ወክለው በተለያዩ ዓለም አቀፍ ውድድሮች እንደሚሳተፉም ዶክተር አሸብር ተናግሯል። በቀጣይ ውድድሩ በየሁለት ዓመት እንደሚካሄድ ያስታወቁት ዶክተር አሸብር ሁለተኛውን የመላውን የኢትዮጵያ ወጣቶች የኦሎምፒክ ውድድር የሚያዘጋጀው የአዲስ አበባ ከተማ አስተዳደር መሆኑን ተናግሯል። ከዚህ በኋላ ያው አንደኛ ከዚህ የተገኙ ወጣቶችን ኢትዮጵያን ወክለው እንዲወዳደሩ ሌላ ኃይሌ፣ ሌላ ደራርቱ፣ ሌላ ቀነኒሳ እንዲሆኑ ማድረግ ሌላ ሰለሞን ባሬጋ እንዲሆኑ ማድረግ እሱ ተሳክቶልናል፣ ይሳካል። በኢትዮጵያ አትሌቲክስ ፌዴሬሽን ከፍተኛ ተቃውሞ ገጥሞት የነበረው የመላው የኢትዮጵያ ወጣቶች ኦሎምፒክ ውድድር የትግራይና የአማራ ክልሎች አለመሳተፋቸውም ተገልጧል። እግር ኳስን ጨምሮም ከግንቦታ 1 እስከ ሰኔ 4 2014 ዓ ም በተካሄዱ 15 የውድድር አይነቶች አዲስ አበባ፣ ኦሮሚያና የደቡብ ክልል ከአንድ እስከ ሶስተኛ ያለውን ደረጃ ይዘው አጠናቋል። በወንዶች የእግር ኳስ ውድድር ሲዳማ በሴቶች ደግሞ አዲስ አበባ ከተማ ሻምፒዮን ሆኗል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም አድማጭ ተመልካቾቻችን ሰፋ ያለውን የስፖርት ዝግጅት በድረገጻችን እና በማህበራዊ ገጾቻችን ላይ ታገኛላችሁ። ለምሽቱ ያዝነውን ታዲያ በዚሁ ማጠናቀቃችን ነው። ነገ ማታ እንመለሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ ጋር እንዲሁም ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም፣ ደህና አደሩ Thank <chat>